ኢትዮጵያ ውስጥ የተደነገገው የአስቸኳይ ጊዜ አዋጅ የሚነሳበትን ጊዜ በተመለከተ የተላለፈ ውሳኔና የተቆረጠ ቀን እንደሌለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። አዋጁ ከመነሳቱ በፊት ያስገኛቸው ውጤቶች እንደሚገመገሙና የሕዝቡ አስተያየትም እንደሚደመጥ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ተቀማጭነታቸው አዲስ አበባ ለሆነ የውጭ ጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ዘገባውን ይዟል የአስቸኳይ ጊዜ አዋጁ ከታወጀ በኋላ ተቀማጭነታቸው አዲስ አበባ ለሆነ የውጭ አገር ጋዜጠኞች የሰጡት የመጀመሪያ መግለጫ ነው የዛሬው የጠቅላይ ሚኒስትር ኃይለማርያም ደሳሌ መግለጫ። በዚሁ አዋጅና በተያያዥ ጉዳዮች እንደዚሁም በሌሎች ርዕሶች ላይ ለተነሱ ጥያቄዎች ምን ላይ ሰጥተዋል። ጠቅላይ ሚኒስትሩ አዋጁ የሚነሳበት ጊዜ ገና አለመወሰኑን ያብራሩትም በርዕሱ ላይ የተነሳ ጥያቄ ሲመልሱ ነው። ሹድ ቢ ሲን ፐርስፔክቲቭ ን ንሶሊት ሜድ ሶ ፋር As you know, the state of emergency, of course, as, uh, as a matter of uh, facilitating the whole process of renewal in the country, has uh, brought about, uh, uh, you know, remarkable changes. የአስቸኳይ ጊዜ አዋጁን መነሳት በተመለከተ መታየት ያለበት እስካሁን ያገኘናቸውን ውጤቶች ማጠናከር የሚገባን ከመሆኑ ጋር ነው። እንደምታውቁት የአስቸኳይ ጊዜ አዋጁ በአገሪቱ ለሚካሄደው የታድሶ እንቅስቃሴ ሁኔታዎችን ከማመቻቸት አንጻር አስደናቂ ውጤት አምጥቷል። የሕዝቡና የመንግስት የተለመደ እንቅስቃሴም ቀጥሏል። ስለዚህ ውጤቱ መጠናከር አለበት። ይህ መቀጠሉንም መገምገም አለብን። የሕዝባችንን አስተያየትም ማጥናት አለብን። የአስቸኳይ ጊዜ አዋጁ መነሳቱን መደገፍ አለመደገፉን ህዝቡ እንዲነሳ ከጠየቀ፣ መንግስት የአስቸኳይ ጊዜ አዋጁን ለማንሳት ዝግጁ ነው የተገኘ ውጤት ቀጣይነት ከተገመገመ በኋላ ነው ያሉት። በኢትዮጵያ ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ የቆይታ ጊዜ ስድስት ወር ነው። እስካሁን ሶስት ወር ያስቆጠረው አዋጅ ከታቀደው ጊዜ ቀደም ብሎ ሊነሳ እንደሚችል ግን ሲገለጽ ቆይቷል። በሌላ በኩል ማሳጠር ብቻ ሳይሆን ማስረዘም የሚቻልበትም ማግባብ በህገ መንግስቱ ተመልክቷል። በኢትዮጵያ ህገ መንግስት ምዕራፍ 11 አንቀጽ 93 ላይ እንደተመለከተው የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁን በየአራት ወሩ በተደጋጋሚ ሊያድስ ይችላል። አሁን ባለው ሁኔታ ግን የአዋጁ የቆይታ ጊዜ ስለማጠሩም ሆነ ስለመርዘሙ የተወሰነ ውሳኔ የለም። አዋጁ የሚያስገኘው ውጤት የአገሪቱን ሰላምና መረጋጋት እስከ መጨረሻው የሚያስቀጥል መሆን እንዳለበት ግን ጠቅላይ ሚኒስትሩ ጠቁመዋል። አዋጁ ከተነሳ በኋላ ያለመረጋጋቱ እንደገና ስላለማገርሸቱም እርግጠኛ መሆናቸውን ተናግረዋል። ኢንሲደንስ፣ ቤሪሱን ሂስ ካንትሪ ህዝቦቻችን ሰላምና ጸጥታቸውን እንደሚያስከብሩ እናምናለን። የተካሄደው ህብረተሰቡን ያሳተፈ ሂደት በመሆኑም እንደዚህ አይነት ሁኔታዎች በዚች አገር አይፈጠሩም። ስለዚህ የጸጥታ ሁኔታው ቀደም ሲል ወደ ነበረበት እንደማይመለስ እርግጠኛ ሆኑ። ነገሩ ምንድን ነው? እስካሁን ያገኘናቸውን ውጤቶች ማጠናከር እንፈልጋለን። በዚች አገር ሰላምና ጸጥታን ለማስፈን ህዝቦቻችን ሁሉንም ኃላፊነት መውሰዳቸውን ማረጋገጥ እንፈልጋለን። በእርግጠኛነት የምነግራችሁ ዝግጁ መሆናቸውን ነው። የህዝብ አስተያየትና የዳሰሳ ጥናቶች ግን መሰብሰብ አለብን። ያ መሆኑን እርግጠኛ ስንሆን የአስቸኳይ ጊዜ አዋጁን የማንሳቱ ተግባር ይከናወናል ነው ያሉት። የአስቸኳይ ጊዜ አዋጁን ተከትሎ የታሰሩ ሰዎች ጉዳይም በጋዜጣዊ መግለጫው ከተነሱት ውስጥ ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እና የመድረክ ምክትል ሊቀመንበር ዶክተር መራራ ጉዲና ለምን እንደታሰሩ ጠቅላይ ሚኒስትሩ ያብራሩት ተያያዥ ጥያቄዎችን መነሻ አድርገው ነው። ባዘዌ ኢፋይጊቭዩ ሰም ሂንት አባውት ዋይ ዶተር መራራ ኢዝ አሬስት ዲስታይም ሲምፕሊ ቢኮዝ ሂ ኮንስፓየር በነገራችን ላይ ዶክተር መረራ ጉዲና ለምን እንደታሰሩ የተወሰነ ፍንጭ ልስጥህ። መንግስትን ህገ መንግስታዊ ባልሆነ መንገድ ለመለወጥ ከሚሰሩ የታጠቁ ኃይሎች ጋር በማሴራቸው ነው። ይህ በምንም መንገድ አይፈቀድም። ይህ ግልጽ መሆን አለበት ነው ያሉት። ታዋቂ የፖለቲካ መሪም ቢሆን ከአገሪቱ ህግ በላይ አይደለም ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ገዢው ፓርቲ በአገር አቀፍ ደረጃ ከተመዘገቡ የተለያዩ ተቃዋሚ ፓርቲዎች ጋር በበርካታ ጉዳዮች ዙሪያ ለመከራከር እቅድ እንዳለው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ አዲስ አበባ ተቀማጭ ለሆኑ የውጭ ጋዜጠኞች በሰጡት መግለጫ ነው። መለስካቸው አምሃ ተከታትሏል። ዛሬ አመሻሹ ላይ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ለውጭ ሀገር መገናኛ ብዙኃን ለሚሰሩ ጋዜጠኞች ቃለ ምልልስ ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች አብዛኛዎቹ የወቅቱን የሀገሪቱን ፖለቲካዊ ችግሮች የሚመለከቱ ነበሩ። ከአሜሪካ ድምፅ ጋዜጠኞች ከቀረቡት ጥያቄዎች አንዱ በቅርቡ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከቪኦኤ ጋር ባደረጉት ቃለ ምንልስ ጠቅላይ ሚኒስትሩ በግል ጠርተዋቸው እንዳናገሯቸው አስታውሶ ለሊቀመንበሩ የነገሯቸው የውይይት እቅድ አሁንም እንዳለ ይሆን የሚል ነበር። ፕሮፌሰር በየነ በመጀመሪያ አዎ፣ ከተቃዋሚው ከመድረክ መሪ ከፕሮፌሰር በየነ ጴጥሮስ ጋር መወያየታችን እውነት ነው። ውይይታችን በመጪው ጊዜ በምንነጋገርባቸው በርካታ የፖለቲካ ጉዳዮች ላይ ያተኮረ ነበረ። ገዢው ፓርቲና መንግስት በጠቅላይ ሚኒስትር ጽህፈት ቤት ውስጥ የዲሞክራሲና የመልካም አስተዳደር አህድ አቋቁሞ ይህንን ሂደት የሚመሩ ከፍተኛ ኃላፊዎችን መድቧል። እነሱም በመንግስት ወገን ያለውን እቅድ አውጥተዋል። በምክትል ጠቅላይ ሚኒስትሩ የሚመራው የገዢው ፓርቲ ብሔራዊ ኮሚቴም የእኛን የውይይት አጀንዳ ይቀርጻል። እናም ይህ እቅድ እንደተጠናቀቀ ከተቃዋሚ ፓርቲዎች ጋር ወደምናደርገው ውይይት ፈጥነን እንገባለን። ለምን ረዥም ጊዜ እንደወሰደም ጥያቄ ቀርቦላቸው ነበር። ጊዜ የወሰደው እቅድ የማውጣቱና የዝግጅቱ ሂደት ነው ያሉት ጠቅላይ ሚኒስትር ኃይለ ማርያም ይህ የተገባ ቃል አዲስ አይደለም ይላሉ። በእርግጥ ይህን ውይይት እስከምንጀምር ድረስ እቅድ መኖር አለበት፣ ሂደትም ይኖራል። ለእርሳቸውም ለውይይቱ እንዲዘጋጁ ነግሬያቸዋለሁ። ለዚህ ነው ጠርቼ ይህን ሂደት እንዴት እንጀምረው በሚለው ላይ ያነጋገርኳቸው። እናም እነሱም እንደሚካሄድ ለሚጠበቀው ውይይትና ክርክር እየተዘጋጁ እንደሆነ አምናለሁ። ለማንኛውም ግን ይህ ጉዳይ አዲስ የተገባ ቃል አይደለም። ፕሬዚደንቱ በዚህ ዓመት መጀመሪያ ላይ ለፓርላማው ባደረጉት የፖሊሲ ንግግር ላይ እንዲህ አይነት ግንኙነቶች እንደሚከተሉ ገልጸው ነበር። በእቅዳችን መሰረት እየተጓዝን መሰለኝ። እናም አልዘገየንም። ገዢው ፓርቲና ፓርቲዎች የሚወያዩባቸውና የሚከራከሩባቸው ጉዳዮች ወይንም የአጀንዳ ነጥቦች ምን ምን እንደሆኑ ለመናገር እንደማይችሉም ጠቅላይ ሚኒስትሩ ያስረዳሉ። ምክንያቱም እነዚህ የአጀንዳ ነጥቦች በተለያዩ ፓርቲዎች የሚነደፉ በመሆናቸው ነው ይላሉ። ይሁንና በእኛ በኩል በዝርዝር ተወያይተን የወሰንባቸው እርሶች ባይኖሩም ለውይይት መቅረብ እንዳለባቸው የሚሰሙን አሉ ብለዋል። የምርጫ ሕጉን የሚያሻሽሉ ረቂቆች እንደሚያስፈልጉ ይሰማናል። ማሻሻያው ምን አይነት አቅጣጫን እንደሚከተል ወይም ምን አይነት ቅርጽ እንደሚይዝ ቀድመን መናገር አንችልም። ከገዢው ፓርቲና ከመንግስት በኩል ግን የምርጫ ህጉን የሚያሻሽሉ አንቀጾች ይቀርባሉ። እንደ ዩናይትድ ስቴትስ ያሉ ሀገሮች የምርጫ ህጋቸውን ለማሻሻል ብዙ እንደተቸገሩ አውቃለሁ። ይህንን ገና አልጀመሩምና አስፈላጊ ከሆነም ዩናይትድ ስቴትስ የምርጫ ስርዓቷን አላሻሸለችም ብለን መንቀፍ ይቻላል። እንደሰማሁት ከሆነ እንደ ቪኦኤ ይህንን መጠየቅ ትችላለህ። ይሁንና ኢትዮጵያ የምርጫ ስርዓቱ የመለወጫ ዘዴ መበጀት እንዳለበት አምና እየሰራች ነው ይህ እድገት ሂደታችን አስፈላጊ ሆኖ የተገኘ ነው። ሁለተኛው ነጥብ በመርሃ ግብር የሚመራ የፖለቲካ ክርክር ማድረግ ነው። በገዢው ፓርቲና በተቃዋሚዎች መካከል በቴሌቪዥን የሚካሄድ ውይይትና ክርክር ያስፈልጋል። ይህን የምናደርገው ህዝብ ስለጠየቀና ህዝቡም የትኛው የፖሊሲ አቅጣጫ እንደሚጠቅመውና እንደሚስማማው ለመምረጥ ሙሉ መብት ስላለው ነው። ይሁንና ይላሉ ጠቅላይ ሚኒስትር ኃይለማርያም፣ ይሁንና በዚህ ሀገር የሚገኝ ማንኛውም የፖለቲካ ፓርቲ በዚህ መድረክ መሳተፍ እንዳለበት አምናለሁ። አንዳንድ ተቃዋሚ ፓርቲዎች እንዲህ የተባለው ወይንም እንዲ የተባለው ተቃዋሚ ፓርቲ በዚህ ውይይት የሚሳተፍ ከሆነ የዚህ ውይይት አካል አልሆንም ይላሉ ይህ ዴሞክራሲያዊ እንዳልሆነ ይሰማናል። ስለሆነም ሁሉም የፖለቲካ ፓርቲ የዚህ ሂደት አካል የመሆን መብት አለው፣ ስለሆነ ማንም ወደ ጎን መገፋት የለበትም። ሀያ በሀገር አቀፍ ደረጃ የተመዘገቡ የፖለቲካ ፓርቲዎች እንዳሉ እናውቃለን። ከሁሉም ጋር መነጋገር፣ መወያየት አለብን ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ